የሰላም ሚኒስቴር በዛሬ ዕለት ይፋ ያደረገው የኢትዮጵያ አለርት ሲስተም የተሰኘ የቅድመ ማስጠንቀቂያ አገልግሎት ዝግጅት መቀመጫውን በጀርመን ሀገር ካደረገው ግሎባል አለርት እስከተሰኘ ተቋም ጋር በመሆን በመላው ኢትዮጵያ አገልግሎት ላይ መዋል የሚችል የቅድመ አደጋ ማስጠንቀቂያ ስርዓት አገልግሎት መጨረሱን አስታውቋል። የሚኒስቴር መስሪያ ቤቱ አማካሪ የሆኑት አቶ ሚናስ ፍስሀ ይህ ስርዓት ወደ አገልግሎት ሲገባ የሚኖረውን ጠቀሜታ እንዲህ ያስረዳሉ። ደግሞ ሀገራት ከፍተኛ አደጋ አድራሽ የሆኑ የአየር ንብረት ለውጥ ለምሳሌ ሰደድ እሳት፣ ጎርፍና ሌሎችም የደህንነት ችግሮች በሚከሰትባቸው ወቅት በአደጋው የሚጎዱ ወይም ሊጎዱ የሚችሉ የህብረተሰብ ክፍሎችን በመለየት የቅድመ ማስጠንቂያ መልእክት የማስተላለፊያ ዘዴ ነው። ከዚህም በተጨማሪ መልእክቱ አደጋው ከመድረሱ በፊት ቀድሞ ተንብዮ አይቶ ኢንፎርሜሽኖችን የማስተላለፍ እና ወይም ደግሞ አደጋውም ከደረሰ በኋላ ዜጎች እራሳቸውን፣ ቤተሰባቸውን፣ ማህበረሰባቸውን ብሎም የሀገርን የራሳቸውን ሕይወትም ሆነ ንብረት እንዲያሸሹ እንዲያድኑ የሚያደርግ የማስተላለፊያ ዘዴ ነው። ለምሳሌ ከዚህ በፊት የሰደድ እሳት ተነስቶ ነበር፣ ድሬዳዋ ላይ የጎርፉ አደጋ ተነስቶ ነበር። ብዙ ጊዜ ሌሊት አካባቢ ነው እንደዚህ አይነት ነገር አፕንም እያደረገው፣ እኔ ካለኝ እንኳን የግል መረጃ፣ ድሬዳዋ አካባቢ ሰው ተኛበት ወቅት ስለሆነ እንደዚህ አይነት ነገሮች ኢንፎርሜሽን አይደርሰውም፣ እና ያንን አደጋ እንዳይደርስበት የማንቃት ነው። መልእክቱን በተመለከተ ሁለት አይነት ነው ያለው። አንደኛው የቴክስት ነው። ሁለተኛ ደግሞ በድምጽ ነው። አንዳንድ ማንበብ የማይችል። አቶ ሚናስ አብዛኛውን ጊዜ አደጋዎች የሚደርሱት ሰዎች ምንም አይነት ቅድመ ዝግጅት ባላደረጉባቸው ሁኔታዎች እና ጊዜያቶች መሆኑን አስታውሰው ስርዓቱ ወደ አገልግሎት ሲገባ ማንኛውም የመደበኛም ሆነ የተንቀሳቃሽ የእጅ ስልክ ተጠቃሚ እንደ የአካባቢው ቋንቋ ማስጠንቀቂያው እንደሚደርሰው ገልጸዋል። ሲስተሙ የሚያደረገው የቋንቋ ችግር የለበትም። ያ ማለት ምንድን ነው? የትኛውም ቦታ ሊነገሩ የሚችሉ የቋንቋ አይነቶችን ተደራሽ ማድረግ ይችላል። ለምሳሌ አፋር አካባቢ አይበለውና አደጋ ቢደርስ እዛ አካባቢ የሚናገሩ ቋንቋዎችን እያማከለ የድምፅና የቴክስት ሜሴጅ መላክ ይቻላል። ከዚህም ሌላም አካባቢ የትኛውም አካባቢ ላይ የሚነገሩ ቋንቋዎችን በዛ ህብረተሰቡ የሚነገረውን ቋንቋ ባገናገዘው መልኩ መላክ ይችላል። ስለዚህ በቋንቋ ደረጃ ችግር የለበትም። ሁለተኛው ከስልክ ጋር በተያያዘ የግድ ሞደርን የሆነ ቴክኖሎጂዎችን የሚጠቀም ስልክ መያዝንም አይ ህብረተሰቡ አሁን የሚጠቀምበት ያለውን ስልክ ተጠቅሞ ሜሴጅን መላክ ይቻላል። የመስመርንም ስልክንም ተጠቅሞ መልእክት ማድረግ ይቻላል ማለት ነው። ስለዚህ በሁለቱም መልኩ በተለይ ከከተማ ውጪ በገጠሩ አካባቢ ያሉ የህብረተሰቡ ክፍል ተደራሽ ያደረገ ሲስተም ነው ማለት ይቻላል። የቅድመ ማስጠንቀቂያው ስርዓት በሁለት ወገን መልእክት መተላለፍ የሚችልበት መንገድ እንዳለውም አቶ ሚናስ ይጠቅሳሉ። ሲስተሙ ኢንተራክቲቭ የሆነ ሲስተም ነው። ይህም ማለት ምንድን ነው? ህብረተሰቡ መልሶ የመጠቀም ብቻ ሳይሆን ሀሳቡንም የመግለጽ ይፈቅደታል። ለምሳሌ እንኳን አንድ ግን ምሳሌ ልናገር፣ የትኛውን ቋንቋ መልዕክት መቀበል ይፈልጋሉ እንኳን ተፈሴክ ሲደረግ ህብረተሰቡ ከቀረበለት አማራጭ ውስጥ አንዱን ብሎ መመለስ ይችላል። ሶ ይሄ እንደምሳሌ ያነሳወት እንጂ አንዳንድ ነገሮችን ሲኖሩ የሜሴጁ አይነት በተለይ ምላሽን ከመቀበል ጋር በተያያዘ ከሆነ ያንን ህብረተሰቡ ሀሳቡን የመግለጽ እና የእንዲመልስ የማድረግም እድልን ይፈጥራል። ከሁለቱም ወገን ኢንተራክቲቭ የሆነ ሲስተም ነው። ኦልሬዲ መሰረታዊ የሚባል ሙከራዎችን የማድረግ ሁኔታ ላይ ያለው እሱ እንዳለቀ እንግዲህ ወደ ስራ ገባ ሆናል ማለት ነው። የሰላም ሚኒስቴር አማካሪ አቶ ሚናስ ፍስሀ የቅድመ ማስጠንቀቂያ አገልግሎቱ በመላው ሀገሪቱ በቅርብ ስራ እንደሚጀምር ጠቅሰው ህብረተሰቡ ሳይዘናጋ በስልክ ላይ የሚደርሱትን መልእክቶች እንዲከታተል አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ዋሽንግተን ዲሲ